ዓለም አቀፍ አድቬንቲስት ሬዲዮ ዘወትር በዚህ ሰዓት እየተዘጋጀ ወደ እናንተ የተወደዳችሁ አድማጮቻችን የምናደርሰው የተስፋ ድምጻችን ነው። እናንተም አድማጮቻችን በዚህ ሰዓት ምርጫችሁን የዓለም አቀፍ አድቬንቲስት ሬዲዮን ስላደረጋችሁ እጅግ በጣም እናመሰግናችኋለን። በሚኖረን ቆይታ ደግሞ መልካም የሆነ መንፈሳዊ በረከት እንደምታገኙ ተስፋ እናደርጋለን። አድማጮቻችን ዛሬ ወደ እናንተ የምናደርሰው ልዩ የሆነ የመጽሐፍ ትረካን ይሆናል። ጌታ ቢፈቅድ ዘወትር በዚህ ሰዓት ለሚመጡት ተከታታይ ሳምንታት ይህንን ተረካ ይዘንላችሁ እንቀርባለን። መልካም የበረከት ጊዜ ወደ ክርስቶስ የሚመራ መንገድ። ጸሐፊ፣ ኤለን ጂ ዋይት። ትርጉም፣ የትንቢት ቃል የወንጌል አገልግሎት ተራኪያን፣ የተስፋው መልእክት አገልጋዮች። ምዕራፍ ሦስት ንስሓ። አንድ ሰው በእግዚአብሔር ፊት ጻድቅ ሆኖ መቆም የሚችለው እንዴት ነው? ኃጢአተኛው በምን መልኩ ነው ጻድቅ መሆን የሚችለው? ከእግዚአብሔር ጋር በቅድስና የተስማማን መሆን የምንችልበት ብቸኛው መንገድ በክርስቶስ በኩል ነው ካልን፣ ወደዚያ ዳኝ የምንመጣው እንዴት ነው? በጴንጥቆስጤ ቀን በአንድነት ተሰብስበው የነበሩ ሰዎች ኃጢአታቸው በታወቃቸው ጊዜ በሐዋርያ ሥራ ምዕራፍ 2 ከቁጥር 37 እስከ 38 ምን እናድርግ ብሎ በመጮ የጠየቁት አይነት ጥያቄ ብዙዎች እየጠየቁ ይገኛሉ። ይህን አስመልክቶ ጴጥሮስ የሰጠው ቀዳሚ ምላሽ በሐዋርያ ሥራ ምዕራፍ 3 ቁጥር 19 ላይ ንስሐ ግቡ፣ ከመንገዳችሁም ተመለሱ የሚል ነበር። ንስሐ መግባት ለሰሩት ኃጢአት ማዘንና ከኃጢአት መራቅን ያጠቃልላል። የኃጢአትን ክፉነት ካልተመለከተን በቀር ኃጢአትን ማውገዝ አንችልም። ከልባችን ከኃጢአት እስካልራቀን ድረስ እውነተኛ መለወጥ በሕይወታችን አይኖርም። የንስሐን ትክክለኛ ትርጉም በአግባቡ ያልተረዱ ብዙ ሰዎች አሉ። ግዙፍ ቁጥር ያላቸው ሕዝቦች ኃጢአት መሥራታችን በራሳችን ላይ መከራ ያመጣብናል ብሎ ስለሚፈሩ ላይ ላዩን ብቻ የምታይ ለውጥ ያደርጋሉ። እንደ መጽሐፍ ቅዱስ አባባል ይህ ንስሐ አይደለም። ምክንያቱም እነርሱ የሚያለቅሱት ለኃጢአታቸው ሳይሆን ይመጣብናል ብሎ ለሚፈሩት መከራ ነው። ይህ ደግሞ ኤሳው በኩርነቱ ለዘላለም እንደተወሰደበት ባየ ጊዜ የተሰማው አይነት ሐዘን መሆኑ ነው። በለዓም በመንገዱ ላይ ሰይፍ ይዘው የቆመውን መልአክ በተመለከተ ጊዜ ነፍሱን እንዳያጣ ፈርቶ ኃጢአቱን ያስታወቀ ቢሆንም እርሱ ይህን ያደረገው ክፉን ተጸይፎ ከኃጢአቱ በመመለስ ትክክለኛ ንስሐ በመግባት የመለወጥ ዓላማ ኖሮት አልነበረም። የአስቆሮቱ ይሁዳም ጌታውን ከካደ በኋላ ንጹሕን ሰው አሳልፌ በመስጠቴ በድያለሁ በማለት ነበር የጮኸው ማቴዎስ 27 ቁጥር አራት በኋላኛው የፍርድ ቀን የሚያስፈራ ኩነኔ እንደሚጠብቀው ስላወቀ ነው። የበደለኝነት ስሜት ተሰምቶት መናዘዝ ግድ የሆነበት ይሁዳ ኋላ የሚከተለውን ስላሰበ ፍርሃት ውስጡ እናጣው እንጂ አንዳችም ነውር የሌለበትን የእግዚአብሔር ልጅ አሳልፎ በመስጠቱና የእስራኤልን ቅዱስ በመክደቱ ልቡ አልተሰበረም ወይም የጠለቀ ሐዘን በነፍስ ውስጥ አልተሰማም ነበር። ፈሪዖንም እንዲሁ ከእግዚአብሔር ፍርድ በታች ሆኖ መከራ በደረሰበት ጊዜ ከሚመጣው ቅጣት ለማምለጥ ኃጢአቱን ያስታወቀ ቢሆንም ነገር ግን መቅሰፍቱ መውረዱን ባቋረጠ ጊዜ በሰማያዊ ንጉሥ ላይ መታበዩን ቀጠለ። እነዚህ ከላይ የተጠቀሱት ሁሉ ኃጢአት ላመጣ ውጤት እንጂ ስለ ኃጢአታቸው አላዘኑም። ነገር ግን ሰብአዊ ልብ በእግዚአብሔር መንፈስ በተማረከ ጊዜ ህሊናው ንቁ ሆኖ በሰማይና በምድር ለመንግስቱ መሰረት የሆነውን የእግዚአብሔርን ቅዱስ ህግ ጥልቀትና ቅድስና ለይቶ መመልከት ይችላል። ለሰው ሁሉ ብርሃን ሰጪ የሆነው እውነተኛው ብርሃን ወደ ዓለም እየመጣ ነበር። ዮሐንስ 1፥9። ይህ ብርሃን በምስጢራዊና በተደበቀው ልብ ላይ የብርሃን ጨረሩ ስለሚፈነጥቅ በጨለማ የተሰወረው ሁሉ ይገለጣል። ያኔ አእምሮና ልብ በኃጢአት የተሞሉ መሆናቸውን ያምናሉ ወይም ይቀበላሉ። ኃጢአተኛው የእግዚአብሔርን ጻድቅነት ስለሚያስተውልና ልብን ከሚመረምረው አምላክ ፊት ለመቅረብ የኃጢአተኝነት የመጉደፍ ስሜት ስለምኖረው በአምላክ ፊት ለመቅረብ ፍርሃት ያድርበታል። ነገር ግን የእግዚአብሔርን ፍቅር፣ የቅድስናን ውበትና ንጽሕና ባስተዋለ ጊዜ ከኃጢአቱ ለመንጻትና ከሰማይ ጋር ዳግም አንድ ለመሆን ይናፍቃል። ዳዊት በኃጢአት ከወደቀ በኋላ የጸለዩ ጸሎት የእውነተኛ ንስሐን ትርጉም ያሳያል። የእርሱ ንስሐ እውነተኛ ልባዊና ጥልቅ ነበር። ዳዊት በጸሎቱ መተላለፉን ለመሸፈን ምንም አይነት ጥረት ካለማድረጉ ባሻገር ከአስፈሪ ፍርድ ለማምለጥም ምኞት አልነበረው። ዳዊት የመተላለፉን ግዝበትና የነፍሱን መርከስ በተመለከተ ጊዜ የሠራውን ኃጢአት ጠላ። እርሱ ጸሎት ያደረገው ይቅር እንድባል ብቻ አልነበረም፣ የልብን ንጽሕናንም ጭምር ያገኝ ዘንድ እንጂ። በዚህም ከእግዚአብሔር ጋር እንደገና አንድ ሆኖ የቅድስናን ደስታ ለማግኘት ናፈቀ። ይህም የሕይወቱ ቋንቋ ነበር። መተላለፉ ይቅር የተባለለት ኀጢአቱም የተሸፈነለት እንዴት ብሩክ ነው! እግዚአብሔር ኀጢአቱን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው እርሱ ብሩክ ነው። መዝሙር ሰላሳ ሁለት ከአንድ እስከ ሁለት እግዚአብሔር ሆይ እንደ ቸርነትህ መጠን ምሕረትን አድርግልኝ፣ እንደ ርኅራሂም ብዛት መተላለፌን ደምስስ። በደሌም ፈጽሞ እጠብልኝ፣ ከኀጢአቴም አንጻኝ። እኔም መተላለፌን አውቃለሁና ኀጢአቴም ዘውትር በፊቴ ነው። በሰው በርጨኝ እኔም እነጻለሁ፣ እጠበኝ፣ ከበረዶም ምልቅ ነጭ ሆናለሁ። አምላኬ ሆይ ንጹሕ ልብ ፍጠርልኝ፣ ቀና የሆነውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ ቅዱስ መንፈስህንም ከኔ ላይ አትውሰድ። የማዳንህንም ደስታ መልስልኝ፣ በሽታ መንፈስም ደግፈ ያዘኝ። የደህንነቴ አምላክ እግዚአብሔር ሆይ ደም ከማፍሰስ አድነኝ፣ አንደበቴም በቴም ስለ ጽድቅህ በእልልታ ይዘምራል። መዝሙር ሃምሳ አንድ ከአንድ እስከ 14 እንዲህ ዐይነቱን ንስሐ ማንም ከራሱ ሊያመነጨው አይችልም። ነገር ግን ወደ ላይ ከፍ ብሎ ባረገውና ለሰዎች ስጦታን በሰጠው በክርስቶስ ብቻ ነው የሚገኘው። ስለ ንስሐ ብዙዎች በትክክል ያላስተዋሉት ነገር አለ። ከዚህም የተነሳ ክርስቶስ ሊሰጣቸው የሚመኘውን እርዳታ ሳይቀበሉ ይቀራሉ። በቅድሚያ ንስሐ ካልገቡ በቀር ወደ ክርስቶስ መምጣት እንደማይችሉና ንስሐውም ለኃጢአታቸው ይቅር መባል ራሳቸውን ማዘጋጀት የምትል እንደሆነ አድርጎ ያስባሉ። እርግጥ ነው፣ በቅደም ተከተሉ መሰረት ከኃጢአት ቅርታ በፊት ንስሐ ይቀድማል። አዳኝ እንደሚያስፈልገው የሚሰማው የተደቆሰውና የተሰበረው ልብ ብቻ ነው። ለመሆኑ ኃጢአተኛ ወደ ክርስቶስ ከመምጣቱ በፊት አስቀድሞ ንስሐ እስኪገባ ድረስ መጠበቅ አለበት? ንስሐ ለመግባት በኃጢአተኛው እና በአዳኙ መካከል እንቅፋት መሆን አለበት? ኃጢአተኛው የክርስቶስን ግብዣ ከመቀበሉ በፊት ንስሐ መግባት አለበት ብሎ መጽሐፍ ቅዱስ አያስተምርም። እናንተ ሸክም የከበዳችሁና የደከማችሁ ሁሉ ወደ እኔ ኑ፣ እኔም ዕረፍት ትሰጣችኋለሁ። ማቴዎስ 11 28 ከክርስቶስ የሚወጣው ኃይል ሰዎችን ወደ ትክክለኛ ንስሐ ይመራል። ጴጥሮስ ለእስራኤሎች እርሱም ለእስራኤል ንስሐንና የኀጢአትን ስርየት ይሰጥ ዘንድ እግዚአብሔር የሁሉ ራስና አዳኝ አድርጎ በቀኙ ከፍ ከፍ አደረገው ብሎ በሐዋርያ ሥራ አምስት ሰላሳ አንድ ላይ በተናገረ ጊዜ ነገሩን ግልጽ አደረገላቸው ያለ ክርስቶስ መንፈስ ንስሐ ልንገባ አንችልም ያለ ክርስቶስም ይቅር መባል አንችልም ክርስቶስ ትክክለኛውን ነገር እንድናደርግ ለሚገፋፋን ስሜት ሁሉ ምንጭ ነው ኀጢአትን እንድንጠላ የሚያስችለንን ኃይል በልባችን ውስጥ መትከል የምችለው እርሱ ብቻ ነው። በደልና መተላለፋችንን በማመን እውነትና ንጽህና ለማግኘት ያለን መሻት የእርሱ መንፈስ በልባችን ውስጥ እየሰራ ለመሆኑ በቂ መረጃ ነው። እኔ ግን ከምድር ከፍ ከፍ ባልሁ ጊዜ ሰውን ሁሉ ወደ ራሴ ስባለሁ፣ በማለት ኢየሱስ በዮሐንስ 12 ቁጥር 32 ላይ ተናግሮ ነበር። ክርስቶስ ለዓለም ኃጢአት ሲል የሞተ አዳኝ መሆኑ ለኃጢአተኛ ሰው ሁሉ ግልጽ ሊሆንለት ይገባል። የእግዚአብሔርን በግ በቀራኔው መስቀል ላይ ስንመለከት የደህንነት ምስጢር በአይምሮችን እየተገለጠ ይመጣል። የአምላክ መልካምነትም ወደ ንስሐ ይመራናል። ክርስቶስ ለኃጢአተኞች በመሞት አእምሮ ሊያስተውል ከሚችለው በላይ የሆነ ፍቅሩን ገለጸ። ኃጢአተኛው ይህን ፍቅር በሚመለከትበት ጊዜ ልቡን አለስልሶና አእምሮን ማርከው ነፍሱ መንፈሳዊ ትህትና እንድታገኝ ያደርጋታል። በእርግጥ አንዳንድ ጊዜ ሰዎች ወደ ክርስቶስ የሚስባቸው ኃይል እንዳለ ከማስተዋላቸው በፊት ኃጢአት በኃጢአት ስለተሞላው መንገዳቸው ኀፍረት ተሰምቷቸው ክፉ ባህርያቸውን ይተዋሉ። ነገር ግን እውነተኛና ልባዊ ከሆነ ምኞት በመነሳት ለመለወጥ ጥረት እንዲያደርጉ የሚስባቸው ኃይል የክርስቶስ ኃይል ነው። እነርሱ ያላሰቡት ኃይል በነፍሳቸው ውስጥ አድሮ ሥራውን ይሠራል። ሕሊናቸው የሚያመዛዝንና ንቁ፣ ውጫዊ ሕይወታቸውም የአማረና የተስተካከለ ይሆናል። ኃጢአታቸው የወጋው እርሱን እንደሆነ የሚመለከቱ ዘንድ ክርስቶስ ኃጢአተኞችን ወደ መስቀሉ እንዲመለከቱ ሲያደርጋቸው ትእዛዛቱ ወደ ሳቢያቸው ይመጣሉ። ያን ጊዜ የሕይወታቸው ክፋትና ጠማማነት እንዲሁም በነፍሳቸው ውስጥ በጥልቀት የተንሰራፋው ኃጢአት ግልጽ ሆኖ ይታያቸዋል። ስለ ክርስቶስ ጽድቅ በጥቂቱ ማስተዋል በመጀመር ራሳቸውን እንዲህ ብሎ ይጠይቃሉ። የሰውን ልጅ ለማዳን ይህን ያህል መሥዋዕትነት ያስከፈለው ለመሆኑ ይህ ኃጢአት የሚባል ነገር ምንድን ነው? ይህ ሁሉ ፍቅር፣ ስቃይና ውርደት የደረሰው እኛ እንዳንጠፋ፣ ነገር ግን የዘላለም ሕይወት እናገኝ ዘንድ ነውን? ኃጢአተኛው ይህን የክርስቶስ ፍቅር አሻፈረኝ ብሎ ሊቃወም ይችላል። ነገር ግን ለመቀበል ፈቃደኛ ከሆነ ክርስቶስ ወደ ራሱ ይስበዋል። በተወደደው የእግዚአብሔር ልጅ ላይ ስቃይ እንዲደርስ ምክንያት ለሆነው ለኃጢአቱ ንስሐ ይገባ ዘንድ ዘላለማዊ የድነት እቅድ ወደ መስቀሉ ግርጌ ይመራዋል። በሥነ ፍጥረት ውስጥ እየሠራ ያለው ያው መለኮታዊ አእምሮ የሰው ልጆችን ለልቦናቸው ይናገራቸዋል። ገና ያላገኙትን ነገርም ይለምኑ ዘንድ ልገለጽ በማይቻል መልኩ የማግኘት ጉጉት በውስጣቸው ያሳድራል። በዓለም ያሉ ቁሳዊ ነገሮች የሰዎችን ፍላጎት ማርካት አይችሉም። የቅድስና የሆነው ደስታ የክርስቶስ ጸጋ ሰላምና እረፍትን ያመጣላቸው ዘንድ የእግዚአብሔር መንፈስ ይማጸናቸዋል። እርካታው በማይገኝበት የኃጢአት ደስታ ውስጥ ተዘፍቆ የሚገኘውን ሰብአዊ አይምሮ አዳኛችን በሚታየውና በማይታየው አምላካዊ እጁ እየመራ ወደ ዘላለማዊ ባርኮት ለመሳብ ያለማቋረጥ እየሰራ ይገኛል። ከዚህም ዓለም ቀዳዳ ጉድጓዶች ውሃ ለመጠጣት በከንቱ ለሚደክሙ ሰዎች ሁሉ እንዲህ የምል መለኮታዊ መልእክት ተልኮላቸዋል። የተጠማም ሁሉ ይምጣ፣ የሚፈልግም ሁሉ የሕይወትን ውሃ በነፃ ይውሰድ። ራእይ 22 17። ይህ ዓለም ከሚሰጠው ይልቅ የተሻለ ነገር ለማግኘት በልባችሁ የምትናፍቁ ከሆነ በውስጣችሁ የሚሰማችሁ ናፍቆት የእግዚአብሔር ድምፅ መሆኑን አስተውሉ። የንስሐ መንፈስ እንዲሰጣችሁና ክርስቶስም በማያልቀው ፍቅሩና ፍጹም በሆነው ንጽሕናው እንዲገለጽላችሁ ለምኑ። ፍቅር ለእግዚአብሔርና ፍቅር ለሰው የተሰኙት የእግዚአብሔር ሕግ መርሆች ፍጹም ሆኖ በአዳኙ ሕይወት ውስጥ ታይተዋል። ለሌሎች በጎ ማድረግና ራስን አለመውደድ የክርስቶስ ሕይወት ነበር። የገዛ ራሳችንን ልብ ኀጢአተኝነት መረዳት የምንችለው ወደ እርሱ ስንመለከትና ከእርሱም የሚፈነጥቀው ብርሃን በእኛ ላይ ሲያርፍ ነው። ኒቆድሞስ እንዳደረገው ሁሉ ኑሯችንና አካሄዳችን የቀና ነው፣ ባሕርያችንም የታረመ ነው በማለት እንደ ማንኛውም ኀጢአተኛ ልባችንን በእግዚአብሔር ፊት ማዋረድ እንደሌለብን አድርገን በማሰብ ራሳችንን እናታልል ይሆናል። ነገር ግን የክርስቶስ ብርሃን በነፍሳችን ላይ በፈነጠቀ ጊዜ ምን ያህል እንደጎደፍን ራሳችንን በመመልከት ምኞታችን ሁሉ በራስ ወዳድነት ላይ የተመሰረተ መሆኑን፣ ከእግዚአብሔር ጋር ጠላት እንደሆነን፣ በዚህም እያንዳንዱ የሕይወት እንቅስቃሴያችን እንደተበከለ ለይተን እንረዳለን። ታዲያ በዚህ ጊዜ የእኛ የራሳችን ጽድቅ በእርግጥም የመርገም ጨርቅ መሆኑን በመረዳት ከዛ በኃጢአት ከረከሰ ሕይወት ሊያነፃንና በእርሷም ሳያ ልባችንን ሊያድሰው የምችለው የክርስቶስ ደም ብቻ መሆኑን ለይተን እናውቃለን። ከእግዚአብሔር ክብር የሚወጣው ጨረርና ከክርስቶስ ንጽህና የሚፈነጥቀው ብርሃን ወደ ሰማያዊ ነፍስ ዘልቆ በመግባትና እያንዳንዱን የእርኩሰት ነቁጣ ለይቶ በማውጣት በእክል የተሞላውንና የተበላሸውን ሰብአዊ ባህሪ በገሃድ ያሳያል። ቅዱስ ያልሆነውን የሰው ምኞት፣ የልብን ክህደትና የከንፈርን መርከስ ግልጽ ያደርጋል። ኃጢአተኛው ታማኝ ባለመሆን የእግዚአብሔርን ሕግ ዋጋ ቢስ ማድረጉን በማስተዋል ኃጢአትና ጉድፍ የሌለበትን ንጹሑን የክርስቶስን ባሕሪ በሚመለከትበት ጊዜ ራሱን ይጸየፋል። መንፈሱ የተጎዳና የተሰቃየም ይሆናል። ነቢዩ ዳንኤል ወደ እርሱ ተልኮ የነበረው የሰማይ መልእክተኛ የተከበበበትን ክብር ባየ ጊዜ የራሱ ደካማነትና ፍጹም አለመሆን ታወቀው። ነቢዩ ቫይምሮ ውስጥ የቀረውን ድንቅ ስሜት ሲገልጽ በዳንኤል 10 ቁጥር 8 ላይ ስለዚህ ይህን ታላቅ ራእይ እያየው ብቻ ይቀረው፣ ምንም ጉልበት አልነበረኝም፣ መልኬ እጅጉን ገረጣ፣ ኃይልም አጣው በማለት ነበር የተናገረው። በነበረን ቆይታ እንደ ተባረካችሁ ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እንገባለን። 是彩。 but he went Just